ትግራይ ክልል ምዕራባዊ ዞን ከሰባት መቶ ሺህ በላይ ነዋሪዎች በአማራ ክልል የፀጥታ ሀይል ከቀያቸው እንዲፈናቀሉ ተደረገ ሲል የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽንስ ቢሮ ገለጸ። ይህ ሁኔታ በክልሉ ያለው ሰብዓዊ ቀውስ እንዲባባስ እንዳደረገ የቢሮው ኃላፊ ወይዘሮ እቴንሽ ንጉሰ ገልጸዋል። ሙሉጌታ አጽብሃ ዘገባ አልኮልናል። በትግራይ ክልል ጦርነት ከተጀመረ በኋላ የአማራ ክልል ልዩ ሀይልና ሚሊሻ የተቆጣጠረው የምዕራብ ትግራይ አካባቢ በየጊዜው ነዋሪዎች በሀይል ከቀያቸው እየተፈናቀሉ እንደሚገኙ የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ኢቴኔሽ ንጉሰ ለአሜሪካ ድምጽ ተናግረዋል። የዞኑ ነዋሪዎች በአማራ ክልል ልዩ ሀይልና እንዲሁም አንዳንድ ልሂቃን በሚፈጽሙት ተግባር ነው እየተፈናቀሉ የሚገኙት ብለዋል። በዚህም እስካሁን ከሰባት መቶ ሺህ በላይ የትግራይ ምዕራባዊ ዞን ነዋሪዎች በሀይል ከቀያቸው መፈናቀላቸው ተናግረዋል። የተፈናቀሉ ሰዎች በአሁኑ ጊዜ ሽረ እንዳስላሴ፣ አክሱም፣ አድዋ፣ ሰንቤን እንዲሁም መቀለያ አካባቢዎች ተቀምጠው እንደሚገኙ ገልጸዋል። ይህም የሰብአዊ ቀውሱ እንዲባባስ ማድረጉ ወይዘሮ ኢቴኖሽ ተናግረዋል። ይህ መፈናቀል አሁንም መቀጠሉ ገልጸው ማንኛውም ጥያቄ በሚኖርበት ጊዜ በህግና ስርዓት መጠየቅ እንጂ በሀይል ለመፈጸም መሞከር በአሁኑ ጊዜ ተቀባይነት የለውም ብለዋል ወይዘሮ ኢቴኖሽ። ይህም አቋም የጊዜያዊ አስተዳድሩም መሆኑ ተናግረዋል። በትግራይ ክልል የዘር ማጥራት ስራ እየተፈጸመ ነው ሲሉ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት ተናግረው ነበር። የክልሉ የኮሚኒኬሽንስ ቢሮ ኃላፊዋም እንደ ተናገሩ በትግራይ ክልል ከኤርትራ ከሚያዋስኑ እና ከምዕራብ ትግራይ ከአንድ ሚሊዮን በላይ ህዝብ መፈናቀሉ ገልጸዋል። ይህ ቁጥር በከተሞች ተጠልለው የሚገኙ ሰዎች የያዘ መሆኑ ገልጸው ያልተመዘገቡ በየገጠሩ የተፈናቀሉ ሰዎችም ሊኖሩ እንደሚችሉ አስታውቀዋል። ለእነዚህ ተፈናቃዮች መጠለያ፣ ምግብ፣ መድኃኒትም እንደሚያስፈልጋቸው ገልጸዋል። በቀጣይ የተፈናቀሉ ሰዎች ያሉበት ሁኔታና ትክክለኛ ቁጥራቸው በጽናት ለማረጋገጥ ይሰራል ብለዋል። ለአሜሪካ ድምፅ ሙሉጌታ አጽብሃ መለም። በሌላ በኩል ከምዕራብ ትግራይ ከሰባት መቶ ሺህ በላይ የትግራይ ተወላጆች ተፈናቅሏል መባሉን የአማራ ክልላዊ መንግስት አስተባብሏል። ይህንን ያህል ቁጥር ያለው የትግራይ ተወላጅ በአካባቢው አይኖርም ብለዋል የክልሉ የመንግስት ኮሚኒኬሽንስ ጉዳዮ ጽህፈት ቤት ኃላፊ ለአሜሪካ ድምፅ ጥያቄ በሰጡት ምላሽ። አስቴር ምስጋናው ዝርዝሩን ይዛለች። ከምዕራብ ትግራይ የትግራይ ተወላጆች ተፈናቅለዋል፣ ሲል የትግራይ ጊዜያዊ አስተዳደር ያቀረበው አገላለጽ ግልጽ አይደለም ብሏል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊው አቶ ግዛቸው ሙሉ ነ ወልቃይት ጠገዴ አካባቢ በማንነታቸው ትግሬ የሆኑ ሰዎች ሰባት መቶ ሀምሳ ሺ አካባቢ ተፈናቅለዋል የሚለው ይሄ በጣም ጭራሽ ሙልጭ አለ ነጭ ውሸት ነው። አንደኛ የዚህን ያህል ቁጥር ትግሬ የሆነ እዛ አካባቢ የሚኖርበት አይደለም አማራ በስፋት የሚኖርበት ነው። ሁለተኛ የአማራ አጠቃላይ የክልሉ መንግስት ከባህሪው አኳያ አቃፊ መንግስት ነው። ትግሬንም፣ ኦሮሞንም፣ ሌላውንም የትኛውንም ብሔር ብሔረሰቦችን አቅፎ የሚይዝ ነው እና በህግ ማስከበር ሂደቱ ውስጥ እዛ አካባቢ ጦርነቶች፣ ውጊያዎች ተካሂደዋል። በዚህ ሰበብ ለጊዜው ቀዬን የሚለቅ ሰው አይኖርም ተብሎ አይታሰብም። እኛ ከዚህ ወጥተን ትግሬን አማራም ሌላም ሳንል የትኛውንም ሰው የሆነን ፍጡር ሁሉ ወደ ቀይ እንዲመለስ የተፈናቀለ ካለ ይሄን የማድረጉን ስራ በስፋት ነው እየሰራ ነው ያለነውና ብዙዎቹ የተመለሱበት ሁኔታ ነው ያለው። የወልቃይት ጠገዴና ሌሎችም በኃይል ተወስደው የነበሩ ሲሉ አቶ ግዛቸው የገለጿቸውን አካባቢዎች በአሁኑ ሰዓት በምዕራብ ትግራይ ውስጥ መጥራት ትክክል አይደለም ብለዋል። ወልቃይትና ራያን አካባቢ በምዕራብ ትግራይ መሰየም ወቅታዊ ነው የሚል እምነት የለኝም። ይሄ ጊዜው ያለፈበት ነው። የእነዚህ አካባቢ ሰዎች ነጻነታቸውን ካወጁ ሁለት ሶስት ወራትን እያስቆጠሩ ነው ያሉ፣ የፎይታ ጊዜ ላይ ያሉ ሰዎች ነው። ስለዚህ ተደጋጋሚ በልዩ ልዩ ሚዲያዎችም የትግራይ ጊዜያዊ አስተዳደር አሁን ወይዘሮ ቴነሽ የኮሚኒኬሽን ኃላፊዋ ሰጠች የተባለው ምዕራብ ትግራይ የሚለው ከአሁን በኋላ ቢያስተካክሉት ጥሩ ነው የሚል እምነት አለ። ምዕራብ ትግራይ ከሆነ አሁን ከተከዘ መለስ ያለው ቦታ ክፍፍል ከሆነ አላቅም። የሚያዋጣን ተመካክረን ስንሰራ ህዝቦችን ስናቀራርብ በጋራ ስንሰራ ነው የሚያዋጣን እንጂ ነጻ የወጣውን ህዝብ ማደናገር አይቻልም። ወልቃይት ጠገዴ፣ ሰቲት ሁመራ፣ ራያ አላማጣ፣ ኮረም ጉዳይ አጀንዳ ሆኖ መመላለስ ያለበት አይመስለንም። ጥያቄም ካላቸው በሕጋዊ መንገድ የፌዴራል መንግስቱን ጠይቆ መልስ ማግኘት ይቻላል። ከዚያ ውጭ ግን ህዝቡ ነጻ የወጣ ስለሆነ ድጋሜ ወደ ባርነት ስለማይገባ ጉዳዩ የህዝብ ስለሆነ ህዝብ ደግሞ የወሰነ ስለሆነ ከዚህ ውጭ ስለማይሆን በዛ ደረጃ ወስዶ ማየት ነው የሚቻለው የሚል ሀሳብ ነው ያለኝ። ከዚህ ቀደም በአካባቢው የማንነት ጥያቄ አንስታቸዋል ተብለው ከ500 ሺህ በላይ የሚሆኑ ሰዎች ተፈናቅለው እንደነበርና አሁን እየተመለሱ መሆኑን ኃላፊው አመልክተዋል። ከግማሽ ሚሊየን ህዝብ በላይ በወቅቱ በሀይል ይሄን አካባቢ ህዋት ያስተዳድረው በነበረ ጊዜ በማንነታቸው አማራ በመሆናቸው ሲያፈናቅላቸው ሲገላቸው ከነበሩ ሰዎች ውስጥ ምናልባትም ወደ ውጭ አካባቢ ያሉ ሰዎች ገና አልተመለሱ። እነሱ እንደሚመለሱ እየሰራ ነው ያለ ነው። መመለስም አለባቸው። አሁን የመጀመሪያ ስራ አድርገን ሰውን የማረጋጋት ስራ፣ ወደ ቋሚ ስራው እንዲገባ የማድረግ ስራ ነው ያለ ነው። ይህን ድጋፍም ስናደርግ፣ ሰውን ስናረጋጋ፣ መልሰን ስናደራጅም ጭምር ትግሬ አማራ በሚል እያደረግን አይደለም። ይሄ ከባህሪያችን ውጭ ነው። ይሄ ባህሪ የሚገልጸው የድሮውን አሁን በህይወት የሌለውን ትነግን እንጂ እኛን አማራን መንግስት የሚገልጽ አይደለም። እና ይሄ ውሸት ነው። ይሄ ደግሞ ለአንድነታችን አይጠቅምም። ህዝቦች ትላንትና አብረው የኖሩ ናቸው። ዛሬም አብረው እየኖሩ ነው ያለው በገሃድ። ነገም አብረው የሚቀጥሉ ናቸው። ስለዚህ አብረው ለወደፊ የኖሩትን አሁንም እየኖሩ ያሉ ማህበረሰብ ክፍሎችን ልክ ያልሆነ ፕሮፓጋንዳ እየሰጡ ማደናገር ያለም ማህበረሰብን ማሳሳት ተገቢነት የለውም። ለምን ይሄ እንደሚባል ይገባናል። የተለየ ትኩረት አግኝቶ አሁንም ጁንታው ድል እንዲያገኝ ርዝራዥ የሆነ ጁንታው ድል እንዲያገኝ ማህበረሰብን ድጋፍ ለማግኘት የሚደረግ አይነት የልመና አይነት ጥሪ ስለሆነ እኛ በዛ ሌቭል ነው የምንለው። ግን አያዋጣም። በአንዳንድ የውጭ ተቋማት አካባቢውን የአማራ ብሔር ተወላጆች ብቻ እንዲኖሩበት እየተደረገ ነው ስለሚባለውም አቶ ግዛቸው ተጠይቀው የሚከተለውን ብለዋል። ካሉ ቧልታ የዘለለ ዚህ ግባ የሚባል ወሬም ይበቃ አይደል? አንደኛ ነገር እዛ አካባቢ ያለው ማህበረሰብ አማራ ብሔር ብቻ አይደለም፣ የተጋባ የተዋለደ ህዝብ ነው። ግማሹ ትግሬ ሆኖ ግማሹ አማራ የሆነ፣ ግማሹ አገው ሆኖ ግማሹ አማራ የሆነ በጣም ብዙ ማህበረሰብ ስብጥር ያለበት ነው። ነገር ግን ማይካደው ሀቅ ዶሚነንትሊ በቁጥር ሰፊውን ድርሻ ሚይዘው አማራ እንደሆነ ግን እናቃለን። ስለዚህ እነዚህ ማህበረሰቦች በቁጥር ትንሽም ቢሆኑ አብረው እንዲኖሩ ነው እንጂ የምናደርገው፣ የነበረውን እሴት ነው እንጂ የምናስቀጥለው። እኛ እሴታችንን የምንሸረሽር ባህላችንን ወጋችንን የአማራነት ክብራችን ዝቅ የምናደረግ ሰዎች አይደለም። አማራ ብቻ እንዲኖር ምናስ አስበን ምንሰራ ከሆነ የአማራን የዳበረ ባህል እሴት፣ ወግ ዝቅ የማድረግ ነው። ስለዚህ እንዲህ አይነት ስነ ንቦና ውቅር ስለሌለን ይሄ ውሸት ነው፣ ትክክል ሊሆን አይችልም። በትግራይ ጊዜያዊ አስተዳደር የተነሳውን ቅሬታ በተመለከተ በቅርቡ የዳሰሳ ቅኝት ጥናት ለማድረግ በበጎ ፈቃደኝነት ተነሳስተው በጠለምት ዳንሻ፣ ወልቃይት፣ ሁመራ ማክሰኞ ገበያ፣ ማይካድራ፣ አዲ ረመጣ አካባቢዎች ላይ ጥናት ያካሄዱት ከነበሩ ምሁራን አንዱ የሆኑት ፕሮፌሰር ጋሻ ወንዳርጌ ታዝበናል ያሉትን ለአሜሪካ ድምጽ አካፍለዋል። በጣም በሚገርም ሁኔታ ድሮም መልካም አስተሳሰብ የነበረው ሰው አሁን ደግሞ ከዚህ ማህበረሰብ ጎን የሆነ የትግርኛ ተናጋሪ ሰው ታጣቂ፣ የቀበሌ አስተዳደር፣ የወረዳ አስተዳደር መዋቅር ሲሰራ የአካባቢው ማህበረሰብ እየገመገመ ነበር ሀላፊነት የሚሰጥ የነበረው በውይይታችን ወቅት ያነሱት ማለት ነው። ኢቨን የትግርኛ ተናጋሪ የሆነ ሰው ታጣቂ እንዲሆን እና ይህንን አካባቢ ሚሊሻ ሆኖ እንዲያገለግል የተቀመጠበት ሁኔታ አስብ። ሌላኛው ነገር ከጦርነቱ ማግስት ትግርኛ ተናጋሪ የሚባሉ ከሌላ ቦታ የመጡ በሰፋሪ መልክ በተለያየ መንገድ እዚያ አካባቢ ቦታ ተሰጥቷቸው ይኖሩ የነበሩ ሰዎች ስጋት አለን በሚል አስተሳሰብ ለመሄድ ተነስተው እንሄዳለን ሲሉ የአካባቢው ማህበረሰብ ተደራጅቶ ማለት ነው እናንተ እኛን ናችሁ፣ እኛን መስላችሁ ነው መኖር ትችላላችሁ። ከዚህ ቀደም የበደላችሁን ነገር የለም አስተዳደሩ ነው ጫና የፈጠረብን። ስለዚህ ለምን ትሄዳላችሁ ብሎ ይለምኗል። እስከ ሶስት ሺህ አካባቢ ይመስለኛል ካልተሳሳትኩ በጋራ ለመሄድ በቃ ስጋት አለን ምናምን አለ። ቁጭ ብለው መከሩ። በፍጹም መሄድ የለባችሁም እኛን ወንድሞቻችሁን መስላችሁ መኖር ትችላላችሁ ብለው የአካባቢው ማህበረሰብ ለምኗቸው አብዛኞቹ ሰዎች እንዳልሄዱና ምንም አይነት ነገር ብጥብጥም በዘሩ የሞተ ሰው ከሌብ እንዲህ ስለሆነ የሞተ ሰው ተብሎ እኛ ውይይታችን ላይ አልተነሳ በጣም የሚገርመው ነገር ይህንን ይሁንታ የሰጡት የትግርኛ ተናጋሪ ሰው ራሱኛ አግኝተን አነጋግረነዋል እንዴት ነው ሰዎቹ ያሉትን ነበር ነው የደገመው በቃ ከዚህ ማህበረሰብ ምንም አይነት ነገር የጥላቻ ንግግርና እይታ ወይ ደግሞ ችግር እንዳልገጠመው ሰዎች በስራቸው ነው እንጂ በማንነታቸው ምንም ችግር እንዳልገጠማቸው ያነሱ ነበር። በአካባቢው ሁሉም ብሔሮች ተከባብረው እየኖሩ መሆኑን መመልከታቸውን ፕሮፌሰር ጋሻው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።